The Voice of America. ቤንሻንጉል ክልል እንወስዳችኋለን። በክልሉ በነዋሪዎች ላይ የሚደርሰው ጥቃት አሁንም አልተቋጨም ትላለች አስቴር ምስጋናው በተከታዩ ዘገባ። በቤኒሻንጉል ጉምዝ ክልል በንጹሐን ዜጎች ላይ በየጊዜው የሚደርሰው ጥቃት አሁንም መቋጫ አላገኘም። የፌዴራል መንግስቱ ስግብግብ ጁንታ እያለ ከሚጠራው ህወሓት ቡድን ጋር ጦርነት ውስጥ ከገባ ሁለት ሳምንቱን ይዟል። በእነዚህ ሳምንታት ታዲያ በቤኒሻንጉል ጉምዝ ክልል ጥቃቱ ቀጥሎ ነው የታየው። ከሰሞኑ እንኳን በክልሉ ድባጤ በተባለ ወረዳ በጉዞ ላይ የነበሩ አርባ የሚሆኑ ንጹሐን ተገለዋል። በዚሁ ወረዳ ሙዘንና አልባሳ በተባሉ ቀበሌዎች በርካታ ሰዎች መሞታቸውን ነው የአካባቢው ነዋሪዎች እየገለጹ ያሉት። ይላል አልቋል። አርባ ሶስት ነው ላይ ብቻ አስራ ሶስት ሰው ነው የሞተው። የተፈናቀለው ግማሹ ቀይሮች ጋር እዚሁ ካለው ዘመድ ጋር ተጠግቶ ግማሹ ትምህርት ቤት ውጭ ላይ ውርጭ ላይ ነው የሚያድረው። ትምህርት ቤት ግቢ ውስጥ ግማሹ የሆነ ቦታ ነው ተጠልሎ ያለ። ከአንድ ሺ በላይ የሆነ ህዝቡ ብር እያዋጣ ነው የሚመግበው። በድባቲ ወረዳ ዙሪያ የሚገኙ ቀበሌዎች ጋር ከባድ የሆነ ስጋት እና በታጣቂ መቀበብ እርምታዎች እየበዙ ነው። ሁለተኛ በዚህ ሰዓት አሁን ባለንበት ሰዓት ላይ ደግሞ ወረዳው ከፍተኛ የሆነ ይፈልጋል ጽንፈኛው ቡድን ከአቅም በላይ እንደሆነ ነው ህዝቡ እየተናገረ ያለው። ያው በመከላከያ ሰራዊትና በወጣቱ ሀይል እስካሁን ለመቆየት ችለዋል። ሆኖም ግን ቀበሌዎች እስካሁን ችግር ላይ ነው ያሉት። ጥቃቱን የሚያደርሱት የህወሀት ተላላኪዎች ናቸው ያሉት የክልሉ ሰላምና ደህንነት ግንባታ ቢሮ ኃላፊ አቶ ጋሹ ዱጋስ በቅርቡ ከህወሀት ጋር ይቀበራሉ ብለዋል። እነዚህ ድርጊት የፈጸሙ ሰዎች በብሔር ያው የጉሙዝ ተወላጅ የሆኑ እንጂ ቀጥታ ተልኮ የተሰጣቸው ከህወሀት ነው የህወት ተልእኮ ነው እያስፈጽሙ ያሉ በስሜን በሰሜን ላይ ያለውን ኦፕሬሽን ትንሽ ሀይላችን ወይ ቴንሽናችን ወደዚህ ለማዞር ብሎ ያን ለማክቸር ሲባል የተደረገ ተልኮ። በጥቃቱ ከቀበሌ እስከ ክልል ድረስ ያሉ አመራሮች እጃቸው አለበት በማለት ያማረሩት ደግሞ ተጎጆች ናቸው። ማቡክ ላይም ተፈጠረ ይባል፣ ታዊ ላይም ተፈጠረ ይባል፣ በየትኛውም ቡለን ላይም ተፈጠረ ይባል። መንግስት ስር ነቀል ለውጥ ላይ ያመጣ አልቻለም። ምክንያቱም ሁሉም እጃቸው ስላለበት እስከ ላይ የበላይ አመራሩ ጀምሮ ማለት ነው ሰጥታ ዘርፍና ሚሊሻ ዘርፍ ላይ ያሉ ኃላፊዎች ናቸው ይህን እያደረጉ ያሉ አሁን ትናንትና የተያዘው ትምህርት ቤት ኃላፊ ነው። የክልሉ ሰላምና ደህንነት ግንባታ ቢሮ ኃላፊ ጋሹ ዱጋስ ግን የነበረው አመራር በአዲስ ተቀይሯል ይላሉ። የድባጤ ወረዳ አስተዳዳሪ ሰሞኑን በነበረው የተኩስ ልውውጥ መመታታቸውንም በምሳሌነት ጠቅሰዋል። ከወር በፊት የአመራሩ ችግር ነው የአመራሩ ለማጥራት ተብሎ ክልሉ ቁጭ ብሎ በሚጀመ ስራ አልሰራም፣ አቅም ድክመት አለበት፣ ከሽፍታ ጋር ግንኙነት አለ ብለው እርምጃ ወስዷል። ከሌላችን አሁን በስራ ላይ ያለው አዲሱ አመራር ነው አሁን ተተክቶ ስራ ላይ እየሰራ ያለ ዋና ስረዳሪው እንደ ፖለቲካ አመራር እነሱም ያጋ ከተታ ጎን ሀይል ጋር ሲሰሩ በነበሩ ስራ ነው። እሱም መንገድ ላይ እያለ ጉዞ ላይ ያሉ ነው ሱሉ ሰዎች ለማንሳት ሲሄዱ እሱም ጥቃት ደርሰውበት ቆሰለው ደግሞ አሁን ስራ ላይ የገቡ አመራሮች ደግሞ ገና ከዘመቶ እንደውም በውጤት ራሱ መለካት ይሄ ነው ተብሎ የሚባልበት ሁኔታ ሳይለን አይኖር ማለት አይቻልም ካለን ገምግመን ነገ ለህዝቡ ይፋ የምናደርገው የሚወስደውም እርምጃ በህጋዊም አስተዳድራዊ መውሰድ ይቻላል። ይህ በእንዲህ እንዳለ በቤኒሻንጉል ጉምዝ የተቋቋመው ኮማንድ ፖስት በበርካታ ጸረ ሰላም ኃይሎች ላይ እርምጃ መውሰዱን ለሀገር ውስጥ ሚዲያዎች ማምሻውን ገልጿል። በመተከል ዞን የተለያዩ አካባቢዎች በተደጋጋሚ የሚፈጠሩ የጸጥታ ችግሮችን በዘላቂነት ለማስቆም እና የቀጠናውን ሰላም በዘላቂነት ለማረጋገጥ ከወራት በፊት ጀምሮ የተቋቋመው ኮማንድ ፖስት ከህወሓት የጥፋት ተልእኮ በመውሰድ የአካባቢውን ሰላም ሲያናጉ የነበሩ በርካታ የጸረ ሰላም ኃይሎች በመደምሰስ በቁጥጥር ስር መዋሉን በርካቶችንም ለህግ እንዲቀርቡ ማድረጉን ገልጿል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር